the voice of America. በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ ትናንት በተማሪዎች መካከል በተነሳ ግጭትና ሁከት ሁለት የትግራይ ተማሪዎች መገደላቸው ተገልጿል። ጉዳዩን ሰሎሞን አባተ እየተከታተለው ነው፣ የሚከተለውን አጠናቅረዋል። የትግራይና የኦሮሚያ ክልሎች የመንግስት ኮሚኒኬሽንስ ጉዳዮች ቢሮዎች ኃላፊዎች በየፌስቡክ ገጾቻቸው ላይ ዛሬ ባወጧቸው መልእክቶች በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ ሌሊቱን በተፈጠረ ሁከት የግቢው ተማሪዎች የነበሩ ሁለት የትግራይ ተወላጆች ሌሊቱን ሕይወታቸው ማለፉን አስታውቀዋል። ይህንኑ ጉዳይ ለማጣራት የሆሮ ጉድሩ ወለጋ ዞን ማዕከል ወደ ሆነችው ሻምቡ ደውዬ ነበር። አንድ የከተማይቱ ነዋሪ ስለ ሁኔታው ከቅርብ የሰሙትን እንዲህ ሲሉ አጫወቱኝ። በሁለተኛሽን ደረጃ ትናንትና ማታ ተወሰኑ ተማሪዎች ተደብቀው ስብሰባ ሲያደርጉ በዛ ሰበብ የተነሳ ሁለት ተማሪዎች እንደተገደሉ ሰምቻለሁ። ተደብቀው ማለት ምን ማለት ነው? ስብሰባ ዶርሚ ውስጥ ሲያካሂዱ ቆዩ አሉ። እነዚያ ተማሪዎች ምን አይነት ተማሪዎች ናቸው? የትግራይ ተወላጅ ናቸው እና በዚህ ሰበብ ሁለት የትግራይ ተማሪዎች ሁለት ተማሪዎች እየጣልፏል የሚል ኢንፎርሜሽን አለ። እንዴት ተፈጠረ? ሁኔታው ግጭቱ ቱ ለምንድን ነው የድብቅ ስብሰባ ማታ የምታደርጉት የሚል ይመስላል። በማን ላይ ነው የምትወያዩ እናንተ ምናምን የሚል ነገር ነው የተነሳ በኢንፎርሜሽን ደረጃ ያለ። ይሄንን የሚያደርጉት እነማን ናቸው? ለምንድን ነው የምትወያዩ ተደብቃችሁ? ያሉት እነማን ናቸው ን የፈጸመ ከነሱ ይሁን ከማን እንደሆነ አይታወቅም። ግን መነሻው ይሄ እንደሚሆን ነው የተረዳው። ኢንፎርሜሽን ያገኘሁት ማን እንዳደረገ የደረስነው ነገር የለም። ግን የነገሩ መንስኤ ይሄ ይመስላል። ግን ይሄንን ጥቃት አድራሾቹ ተማሪዎች ናቸው ራሳቸው ወይስ ከውጭ የገቡ ሰዎች ናቸው? ማታ ስለሆነ ከውጭ ግባ ከውስጥ ይሁን የሚ የታወቀ ነገር የለም። አሁን ማንም እንደዚህ እንዳደረገ የሚታወቅ ነገር የለም እና ግን የተማሪዎች ህይወት ማለፉ በጣም የሚያዛዝን ነገር ነው። እና ይቻ ነው የሰማ ነው በምንድን ነው ህይወታቸው ያለፈው ይመስለዋል የሚል ነው እንጂ በምን እንደተመጡ በምን እንደተገደሉ የምናውቀው ነገር የለም እና የሁለት ተማሪዎች አስከሬን ወደ አዲስ አበባ ተልኳል። የምን ብቻ ነው የሰማነው። ከዚህ ጋር የተያያዘ በቁጥጥር ስር የዋለ ተጠርጣሪ ይሁን ወይም እንደዚህ የሚሰማ ነገር የለም። ተማሪዎች ታስረዋል የሚል ኢንፎ ሩምሩምታ ይኖራል፣ ግን ማን እንደታሰረ ማን እንዳስረ አይታወቅም። ወደ ዩኒቨርሲቲውም ደውዬ ከባልደረቦቹ አንዱን አግኝቼ ነበር ደወት ከምሽቱ ወደ ስድስት ሰዓት አካባቢ ነው። እኩለ ሌሊት ማለት ነው። እኩለ ሌሊት ላይ እሺ፣ በተማሪዎች መሀል በተነሳ የሁለት ሰዎች ህይወት እንዳለፈ ነው የሰማሁም እና ከነጋም በኋላ ለማወቅ ቻልኩ። ምንድን ነው ግን የተፈጠረው? ምንድን ነው መንስኤው? እንዴት ነው ሁኔታው እየተካሄደው አሁን እንግዲህ በመንግስት በኩል ያለው ችግር ስላለ ተማሪዎችን በትክክል ትምህርታቸውን አልጀመሩም። ትናንትና ደግሞ እኔ ኢንፎርሜሽን እንዳለ አዲግራት ላይ የአማራ ና የኦሮሞ ተማሪዎች የሚል ልጆች ሲሰሙ ና ከዛ በኋላ ከዚያ አካባቢ ነው ጉዳዩ ተነሳው ና ግጭ ተፈና ተማሪ ተማሪዎች የተገደሉት ምን ሰሙ አዲግራት ላይ ተፈጠረ የተባለ ነገር አዲግራት ላይ ተማሪዎች ከበለፈ ሁለት ሳምንት በፊት የአዲግራትና የመቀሌና የወልዲያ እግር ኳስ ክለብ የለም እነሱ ለጨዋታ መቶ ችግር ተፈጥሮ ነበር። በዛው የተነሳ ደግሞ የኦሮሞና የአማራ ተማሪዎች እዛ አካባቢ ያሉት ላይ ችግር ተፈጥሮ ተማሪዎቹን ቢተዋል። ተማሪዎች ከመጡ በኋላ ልጆች ወይም ከሰሙ በኋላ ነው ወደ እንትን የገቡት። እና ምን ሆነ? እንዴት ተነሳ ይሄ ግጭት? ጀምሮ በዚህ ዓመት በሁለት ሺ አስር ጥሩ ትንሰራ አልነበረ ግቢ ውስጥ። ከዛ በኋላ ግን ትናንትና ይን በኋላ እንደሆነ ግዳ የፈጸሙት ኢንፎርሜሽን እንዳገኘው። እሺ፣ እነማን ናቸው የፈጸሙት አድራጎቱን? አላወኩም፣ ግን ኢንፎርሜሽን እንደሰማው ተማሪዎች ነው የተባለው። የትኛው ተማሪ እንደሆነ ግን እኔ አላወኩም። ስንት ሰው ነው የተገደለው? የተገደለው የተባሉት ሁለት ተማሪዎች ናቸው። ኢንፎርሜሽን እንደሰማኝ ከሆነ ብሔራቸውን ትግሬ ነው የተባለው እና እና ማታውኑ ደግሞ ተማሪዎች ተይዟል። በዚህ ጉዳይ ተደርስሮ ነው መሰለኝ፣ አማራዎችም አሉ፣ ኦሮሞዎችም አሉ። ወደ ግድያ ሊያመራ የሚችል ነገር እንዴት ተፈጠረ መጀመሪያውኑ? ነ አላውኩትም። እንግዲህ እንደተባለው ከዛ ጉዳይ ጋር ተያያዘ ነው፣ ከደግራት ጋር ተያያዘ ነው። ትናንትና በተለያዩ ሚዲያዎች ኢንፎርሜሽን እንዳለ ከሆነ እዛ አደግራት ላይ የኦሮሞ ተማሪዎች እና የአማራ ተማሪዎች እንዳለ በሚኛ ሁለት ሺህ አስር ከገባ ወዲህ ሁኔታው ጥሩ አልነበረም፣ በዩኒቨርሲቲ ውስጥ በግቢው ውስጥ ብለውኝ ነበር እና ምንድን ነው የነበረው ሁኔታ፣ ምንድን ነው ጥሩ አይደለም የሚሉኝ ሁኔታ ምን ይመስል ነበር? አይ ከዛ በፊት የሚመስለውን ነገር ከሆነ በእርግጥ ከነሳሳ ግጭትም አልነበረም። ግቢው ጥሩ ሙድ ላይ የነበሩ ተማሪዎችም ይህም ኢንፎርሜሽን ከሰሙ በኋላ ነው ወደ ሌላ ግድያ የሄዱት ነው። እምነት ላይ ነው ያኛው ነው ጉዳዩን ኢናንስ ያደረገው። ሁሉም ያነጋገርኳቸው ሰዎች የነገሩኝ ምንም እንኳ ከትምህርት ሥርዓቱ ጋር በተያያዘ ሰሞኑን ውጥረት የነበረ ቢሆንም እንዲህ አንድ ጎሳ ላይ ነጥሎ ያነጣጠረ ችግር ግን እንዳልነበረ ገልጸውልኛል። ስለ ሁኔታው ይበልጥ ቅርበት ያለው መረጃ ለማግኘት ወደ ኦሮሚያ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ወደ ሆሮ ጉድሩ ወለጋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ኢርሰሙ የዞኑን የአስተዳደርና ጸጥታ ጉዳዮች ኃላፊ አቶ ከተማ በከልቾን የሻምቡ ግቢ ዲን ዶክተር ዘሪሁን ጃለታን ለማግኘት ብዙ ጥረት አድርጌ ነበር ለጊዜው አልተሳካልኝም በመጨረሻ ግን ያገኘኋቸው የሻምቡ ግቢ የትምህርት ምክትል ዲን አቶ ቱሊ አብዲሳ የሚከተለውን ብለውኛል ትንሽ ተማሪዎቹ ማታ ተጋጅቶ ነበረ ስለዚህ በቃ ያው በግርግር ውስጥ የሆነ ሁለት ልጆች ተመጥተዋል። ተመጥተዋል ሲሉኝ ምን ማለት ነው? ያው ተማሪዎች በመደባደባቸው ሁለት የሁለት ተማሪዎች አንዱ፣ እኔ እንግዲህ ግልጽ አልሆነም እንዴት እንደሞተ። አንዱ ግን ተደብድቦ መደብደቡ እኔም አያቸዋለሁ ነበሩ። እርሶ ቦታው ላይ አንዱ ግን አልተጣራም። አሁንም ፖሊስ ነው የያዘ። ልጁ ግን ከመስኮት ተወረወረ የሚባል ነገር አለ። ዘለው በራሱ ነው ወይስ ሌሎች ናቸው ወረወሩት? በራሱማ አይደለም። ተማሪዎች እኮ ተጋጭተዋል። በቃ ግጭት አለ። እሺ፣ ግጭቱ ወደ አምስት ሰዓት መቶ ጀመሬ ነው የተባሉት። እኔ ከምሽት ሰዓት ነው ወደ ቤት ሄደ ሁለት ሰዓት ነው የገባው ከግቢ። እነሱ ከበሉ በኋላ ያኔ ሰላም ነበር። በቃ ሙሉ በሙሉ ኖርማል ጥያቄ ነበራቸው። በቃ ትናንትና የሆነ ሜን ካምፓስ ማለት ይሄ ሰብ ካምፓስ ነው፣ ሻምቡ ግቢ ነው። እናንተ እዛ ያሉት ተማሪዎቹ ወደ ትምህርት ቤት ወደ ዩኒቨርሲቲ አልተመለሱም እኛ እንዴት እንማራለን አሉኝ፣ ተረጋግተው በቃ ዱሮ እንደሚጠይቁት ጥያቄ ጠየቁት። እዛ ነው እንግዲህ ማቀው ከፊት ግን የተፈጠረ አላወቅኩም አሁን ፖሊሲ ይዘል እንግዲህ ግን ማስረጃው ማግኘት ይችላል። ብዙ ነው የሚሉ ምንድን ነው ግን ያቀረቡት ጥያቄ የነበረው ትናንትና የሚሉኝ ትላንትና በቃ ዋና ግቢ ያለው ተማሪ ግቢውን ለቆ ስለወጣ ወደ ግቢ አልተመለሱም። ዋና ጥያቄ ነበራል። ዋና ግቢ የሚሉኝ የነቀምቱ ወጥቶ ነበረ ባለፈው ሳምንት ወደ ግቢ አልተመለሱም። ይሄ ጥያቄያችን ያው የእኛም ጥያቄ ስለሆነ ው ምንድን ናቸው እነዛ ጥያቄዎች? እንግዲህ ኤግዛም የሚባላል ትምህርት ሚኒስቴር ያስተላለፈ የመውጫ ፈተና ማለት ነው ው መሻበቅ እንዴት ይወልዳለን የምለው ጥያቄ ነበራቸው። እንግዲህ ያው በዛው ሰዓት ትናንት ጠዋት ጠየቁ። እነዚህ ደግሞ ያን እነሱ ተመልሰው ወደ ዩኒቨርሲቲ አልገቡም ማለት አሁን ክላስ መግባት አንችልም አሉ። እኛም ዝም ብለን ወደ ላይ ተመልሰን በመናጅመንት ምን የምናደርግ እነዚህን ተማሪዎች ብለን ተመካከርን። ያኔ እንግዲህ ምንም የጎሳ ግጭት ምናምን ነገር ምንም እኔ አላየሁም። የሻምቡ ጠይቀው የእኛ ጥያቄ የነሱ ሆኖ ነው ያሉ። የሻምቡ ካምፓስ ተማሪዎችም ጭምር ነበሩ የወጡት ማለት ነው። የነቀምት ብቻ ሳይሆኑ የሻምቡ አልወጡም። የሻምቡ እኮ አሉ፣ እየተማሩ ነበር። ባለፈ አርብም ተምረው ነበረ። እሺ ትናንትናም ትምህርት ላይ ነበሩ። የነቀምቶቹ ቅዳሜ ይመለሳሉ የምል ነበር። እንግዲህ አንደምታ ያለፈው ያለፈው ቅዳሜ ማለት ነው። እሺ የተወሰነ ነው የተመለሱት። ክላስ አልተጀመረም፣ ዛሬ እኛ እንዴት እንማራለን እዛ ያሉት ጥያቄያቸው እያሉ ነው። የትናንትናው ግጭት እንደተፈጠረ ነው እንግዲህ ያየሁት። እንግዲህ ለሊት ነው የተጀመረው ግጭቱ በምን ላይ እንደተነሳ ግን ኬዙን እስካሁን ግልጽ አልሆነልኝም። የለኝም እንዴት እንደተጋጩ እንዴት እንደተነሳ እነማን እዛ ግጭት ውስጥ እንደተሳተፉ የሚያውቁት ነገር የለም። በትክክል ምንም አላወቅኩም። ይሄ ነገር ደግሞ በሻምቡ እኔ ሶስት ዓመት ሄዶክ ተከስቶም አያውቅም። የብሄር ግጭት የሚባልም ደግሞ እኔ እንግዲህ በህይወቴ ማታ ነው ያየሁት። እነዚህ የተገደሉ ተማሪዎች በጣም ሰላማዊ ነበረ። ይህን እኛ ጥርጣሬም የለንም። ጥያቄ ሲጠይቁ ይጠይቃሉ፣ ሲመለስ ይመለስላቸዋል። ጥያቄ ከብሔር ጋር ምንም የሚያገናኝ ነገር ስለሌለ ነው ና እንደተጋጩ ምን እንደሆነ እስካሁን እንግዲህ ፖሊስ እየተከታተለኝ ነው። ውጤቱን አልሰማንም። ከየት የመጡ ተማሪዎች ናቸው የተገደሉት? እነዚህ ልጆች ወደ ሰሜን ክፍል ሀገር ነው። ተንደን የሚባል አንድ ሀገር ነው። በእርግጥ እኔ በትክክል አላቅም። ቦታ ሆነ እንደዛ የሚባል ነው። ይህንን ጉዳይ በቅርበት ተከታትለን የምናገኘውን ይዘንላችሁ እንመለሳለን። ከሻምቡ ሌላም በአምቦ በባህር ዳር በጎንደር ዩኒቨርስቲዎች ውስጥም የተለያዩ ንቅናቄዎች እንደነበሩ ተሰምቷል። ወደ ጎንደር ዩኒቨርስቲ ደውዬ ያነጋገርኩት አንድ ተማሪ እንደነገረኝ ተማሪዎች ሰላማዊ ሰልፍ ግቢ ውስጥ አድርገው መፈክር ያሰሙ ስለነበረ አድማ በታኞች ቢገቡም የተደበደበም ሆነ ችግር የደረሰበት ማንም እንደሌለ ገልጾልኛል። ጥያቄያቸውን ግን ለዩኒቨርስቲው ፕሬዚደንት ማቅረባቸውን ነግሮኛል። ተጨማሪ መረጃዎችን ከየዩኒቨርስቲው አስተዳደሮችና ከየአካባቢው ባለሥልጣናት አግኝተን ልናደርስላችሁ ጥረት እናደርጋለን።